የህዳሴ ግድብ ተብሎ የሚጠራውን የኢትዮጵያን ግዙፍ ግድብ አስመልክቶ ከግብጽ ጋር እየተካሄደ ያለው ውይይት አልተቋረጠም፣ የተጽዕኖ ጥናቱም እንደቀጠለ ነው ሲሉ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር አስታወቁ። ከካይሮ የሚኒስትሮች ስብሰባ በኋላ እየወጡ ያሉ ዘገባዎችን አስመልክቶ መግለጫ የሰጡት ሚኒስትሩ ዶክተር ስለሺ በቀለ እኛ የምናውቀው ውይይቱ በካርቱም እንደሚቀጥል ነው ብለዋል። ግብጽ በጥናቱ መነሻ ሪፖርት ላይ የነበረውን ስምምነት አለመከተሏን፣ የውሃ ተጠቃሚነትን ኢትዮጵያ በሌለችበት የተፈረመውን 1959 ስምምነት ማዕከል እንዲያደርግ መፈለጓን ዶክተር ስለሺ እንደ ልዩነት ጠቅሰውታል። ሚኒስትሩ የሰጡትን መግለጫ የተከታተለው እስክንድር ፍሬው ነው፣ ዝርዝሩን ልኳል። የኢትዮጵያ ውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሽ በቀለ በሳምንቱ መጨረሻ የሰጡት መግለጫ ከግብጽና ከሱዳን ጋር እየተካሄደ ያለው ውይይት ምን ደረጃ ላይ እንደሚገኝ አብራሩበት ነው። ከግብጽና ከሱዳን አቻዎቻቸው ጋር በካይሮ ያደረጉት ውይይት ያለ ስምምነት ከተጠናቀቀ በኋላ የሰጡት የመጀመሪያ መግለጫ ምን ነው። ሚኒስትሩ ከካይሮው ስብሰባ በኋላ በግብጽ መገናኛ ብዙሀን የተንጸባረቁ ሐሳቦች የአገሪቱን መሪ ጨምሮ በባለስልጣናት የተሰነዘሩ አስተያየቶች ትኩረት ስበው አሳሳቢ ተብለው ቆይተዋል። በህዳሴው ግድብ ላይ የተጽዕኖ ጥናት የሚያደርገው ቢአርኤል የተባለው አማካሪ ድርጅት ያቀረበውን መነሻ ሪፖርት ኢትዮጵያ አለመቀበሏን ከስምምነት ያልተደረሰውም በዚህ ምክንያት መሆኑን ነው የግብጽ መገናኛ ብዙሀን የጠቀሱት። በዚያ ስብሰባ ላይ የተሳተፉት የኢትዮጵያው ሚኒስትር ዶክተር ኢንጂነር ስለሽ በቀለ ግን እውነታው ሌላ መሆኑን ለጋዜጠኞች አብራርተዋል። እርሳቸው እንዳሉት ቢአርኤል የተባለው አማካሪ ድርጅት እና ረዳቱ በህዳሴው ግድብ ላይ የሚያካሂዱትን የተጽዕኖ ጥናት የጀመሩት በመስከረም 2016 ነው። በመጋቢት 2017 ደግሞ ጥናቱ እንዴት እንደሚካሄድና ምን አይነት ጉዳዮችንም እንደሚያካትት የሚገልጸውንና ኢንሰፕሽን ሪፖርት በመባል የሚጠራውን ማቅረባቸውን ጠቅሰዋል። የዚህ ሪፖርት አቀራረብ ደግሞ በሶስቱ ሀገራት ስምምነት መሰረት የራሱ አሰራር የተዘረጋለት እንደሆነ ማብራርተዋል። ይሄ ኢንሰፕሽን ሪፖርት እንግዲህ በተርምስ ኦፍ ሪፈረንስ የታገደ ሶስቱም ሀገሮች አራት አራት ቴክኒካል ናሽናል ኮሚቴ ተዋቅረውበት ሪፖርቶቹን በየጊዜው እየገመገሙ ያሉ ጉዳዮችን፣ ውጤቶችን እያዩ በጋራ እያዩ እያጸደቁ የሚሄዱበት ስርዓት የተዘረጋበት ነው። ከመነሻው እንግዲህ እስ ይሄ ኢንሰፕሽን ሪፖርት ለሶስት ዙር የሶስቱም ሀገር ኤክስፐርቶች አራት አራት ሰዎች ከየራሳቸው አኳያ ያሉትን ጉድለቶች እና መልካም ነገሮች በአግባቡ ከገመገሙ በኋላ የየራሳቸውን ሀሳብ መድረክ ላይ አምጥተዋል። ይሄ እዚህ መድረክ ላይ የሚመጣው ኮሜንት በአጠቃላይ ኢንቴግሬት እየተደረገ ለኮንሰልታንቱ እንዲሰጥ የሚል የጋራ ስምምነት የነበረው ነው። ሪፖርቱ በዚህ መሰረት ሲገመገም ልዩነት ያመጡ ጉዳዮች እንደነበሩና እነዚህ ልዩነቶች እንዴት መስተናገድ እንዳለባቸው ግብጽ ከኢትዮጵያና ከሱዳን የተለየ አቋም ማራመዷንም ሚኒስትሩ ጠቅሰዋልና ይህን የጋራ ስምምነት ተቀብለው ለሶስት ዙር ከተወያዩ በኋላ አንዳንድ ልዩነት ያመጡ ጉዳዮች ነበሩ። እነኚህ ልዩነት ያመጡ ጉዳዮችን ለኮንሰልታንቱ በቀጥታ ኢንቴግሬት አድርገን እንስጥ የሚል አቋም አለን፣ በኢትዮጵያ በኩል። ሱዳንም ተመሳሳይ አቋም ነው። ግብጽ ግን ይህንን ኢንቴግሬት አድርገን መስጠት የለብንም የቀረበው ኢንሰፕሽን ሪፖርት በነበረው መልክ ይጽደቅ የሚል አቋም ለረጅም ጊዜ ስታራምጥ ቆይታለች። ይህ ማስማማ መሆኑ ግልጽ ነው። ምክንያቱም መጀመሪያም ማዕቀፉ ነኚህ የሚጠኑ ጥናቶች ከመነሻው ጀምሮ እየተገመገሙ ጉድለቶቻቸው እየታረሙ መሰረታዊ ይዘቱን በማይለቅ ሁኔታ ተጠንቶ መቅረብ አለበት የሚል አቋም ስለነበረው በዛ መልክ ሲሰራ እንዲሰራ በዚህ ዙሪያ አለመግባባቶች ተፈጥረዋል። ሚኒስትሩ እንዳሉት እነዚህን ልዩነቶች ከመፍታት አንጻር ግብጽ ለአራት ወራት ምንም አይነት ምላሽ አልሰጠችም። በኋላ ግን በሚኒስትሮች ደረጃ እንዲታይ እንደጠየቀች አመልክተዋል። እንደገና ተመልሰንም መነጋገር ስንጀምር አሁንም መስማማት ስላልነበረው ኢንስፐክሽን ሪፖርቱ ላይ በግብጽ በኩል በቃ ወደ ሚኒስትሮች ወደ ላይ ከፍ ተደርጎ በሚኒስትሮች ሲታይ የሚል ሀሳብ ቀረበ። ይሄ አስፈላጊ አይደለም ብለን እናምናለን። ነገር ግን ሚኒስትሮችም ሊያዩት ይችላሉ፣ ችግር የለውም በሚል ሁኔታ ባለፈው ጥቅምት የሶስቱ ሀገር ሚኒስትሮች ከቴክኒካል ኮሚቴዎቹ ጋር ሆነው እዚህ አዲስ አበባ ላይ ለመጀመሪያ ጊዜ አየን። እና በዚያ ዙሪያ በዚህ በኢንሰፕሽን ሪፖርቱ እንደዚሁም ደግሞ ጥናቱ በሚጠናበት ጊዜ ቤዝላይን፣ በውስጡ ያሉት ነገሮች የተወሰኑትን ለመጥቀስ፣ አንደኛ ኮንሰልታንቱ ሲያዘጋጅ ኢንሰፕሽን ሪፖርቱን ከተርምስ ኦፍ ሪፈረንስ ውጭ የሆኑ ጥናቶች አሉ፣ እነሱ አስፈላጊ አይደሉም። በሁለተኛ ደረጃ ደግሞ ኢምፓክት አናሊሲስ በሚሰራበት ጊዜ ያላያቸው ነገሮች አሉ። በተለይ በፖዚቲቭ በኩል ያሉትን ምንም ስላለያዘ እነኚህንም ጭምር መያዝ እንዳለበት የመሳሰሉ በርካታ ኮሜንቶች በመጀመሪያው ዙር ቀርቦ ነበር። ያ እየጠበበ እየጠበበ ሄዶ እያንዳንዱ ሀገር አንዳንድ ገጾች የሚሆኑ ኮሜንቶች ብቻ ናቸው ያሉት። እነኚህን አስተላልፈን ሰጥተን አስተካክሎ ያቅርብ የሚለው ላይ ስምምነት ሊደረስ አልቻለም። በነበረው ይቀጥል ብቻ ከብዙ ነገሮች ጋር በሚቀረን መልኩ ከተርምስ ኦፍ ሪፈረንስ ውጭ የሆኑ መጠናት የሌለባቸው ነገሮችን ሁሉ አካቶ የያዘ በመሆኑ ነው። ግብጽ ቀደም ሲል በ1959 የተፈረመውንና ኢትዮጵያ ያልተሳተፈችበትን ስምምነት እንድንቀበል መፈለጓም አንዱ የልዩነት ነጥብ ነው ብለዋል ሚኒስትሩ። ሁለተኛው ቤዝ ላይን በምንለው ጉዳይ ላይ ሲሙሌሽኑ ሲካሄድ በአሁኑ ጊዜ ያለው የውሃ ተጠቃሚነት ልክ የ1959 ስምምነትን ማዕከል አድርጎ በሚሄድ መልኩ አይነት ብቻ መጠናት አለበት የሚል አቋም ተያያዘ በአንድ አቅጣጫ። ይህ ደግሞ ኢትዮጵያ ምንጊዜም ልትቀበለው የማትችለው ፍትሐዊ ተጠቃሚነትን የማያረጋግጥ ተገቢ ያልሆነ በመሆኑ ይህ ብቻ ሳይሆን የተለያዩ መልቲፕል ሲናሪዎች አሉ። በሳይንሱ እንደሚታየው በተለያየ መንገድ የሚጠኑበት ዘዴ አለ። እነኚህ የተለያዩ መንገዶች ሁሉ ተካተው ጥናቱ መካሄድ አለበት እንጂ የ1959 አግሪመንት ኢትዮጵያ የሌለችበት እንደ ሶስት ሀገሮች ስምምነት ተደርጎ ተወስዶ በዛ የሚሰራ ጥናት ብዙ አያስኬደንም፣ በእኛ በኩልም ተቀባይነት አይኖረውም። ስለዚህ ይህንን ጉዳይ ልንፈታ የምንችለው የተለያዩ ሳይንሳዊ የሆኑ መልቲፕል ሴናሪዎች በማየት መፍታት እንችላለን የሚለው በሶስተኛ ደረጃ በእኛ በኩል የቀረበው ቀደም ሲልም ኢንተርናሽናል ፓነል ኦፍ ኤክስፐርት የመጀመሪያዎቹ በሚያጠኑበት ጊዜ ለሀገሮቹ የቀረበ የሙሌት ሁኔታ አለ። ፊሊንግ ፕላን የምንለው ይሄን የሙሌት ሁኔታ እንደገና እንዲያዩት እንግዲህ ዲክሌሬሽን ኦፍ ፕሪንሲፕልም ሌሎችም የሚሉት ግድቡ የግድቡ ግንባታ እየተካሄደ እያለ እንግዲህ ግድቡ ግንባታ በሚፈልግበት ጊዜ የተወሰነ የመሙላት ነገርም ሊመጣ ይችላል። ስለዚህ የሚጠቅሙም የማይጠቅሙም ነገሮች ላይ ብዙ ጊዜ ከምናጠፋ የሙሌቱን ሁኔታ በቶሎ ብናየው በጋራ ዋነኛው መሰረታዊ ነገር ያ ስለሆነ የሚል ሀሳብ አቅርበናል። በሱም ላይ ስምምነት አልመጣም። የሶስቱ አገራት ቀጣይ ውይይት በካርቱም እንዲካሄድ ሱዳን ግብዣ ማቅረቧን ሚኒስትሩ አመልክተዋል። የሶስትዮሹ ውይይትም ሆነ የጥናቱ ሂደት እንደቀጠለ መሆኑንም አስረድተዋል። የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ በዚሁ ጋዜጣዊ መግለጫ በርዕሱ ላይ ለተነሱ ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ